ቬልትሁንገር ሂልፈ የተሰኘው የጀርመኑ መንግስታዊ ያልሆነ ግብረ ሰናይ ድርጅት በተለይ ህንድ ውስጥ በሚገኙ መንደሮች ያከናወነው ተግባር ለብዙዎች አብነት ሊሆን የሚችል ነው። ሳርዋን በተሰኘው የህንድ ግዛት ውስጥ በሚገኙ የአማቱ መንደሮች የሚል ስያሜ በተሰጣቸው አምስት አካባቢዎች የተከናወነውን ስኬታማ ስራ የዶቼ ቬለዋ ሄለ ኤፕሰን በቦታው ተገኝታ ቃኝታው ነበር ነው ሲሰራ በሚል ስያሜ የሚታወቀው የአካባቢው የሙዚቃ ቡድን ሚሊዮኖች ከሚኖሩባት የካልኩታ ከተማ 400 ኪሎ ሜትር ርቀት ላይ በምትገኘው የሳርዋን ግዛት መንደሮች ውስጥ ሙዚቃውን ለማሰማት ብቅ ብሏል። ጋኔሽ ሲንግ ይህን ዜማ ሁሉም ገበሬዎች መሆን ይገባቸዋል የሚል ስያሜ ሰጥቶታል። ጋኔሽ ከሙዚቃ ጓዱ ጋር በመሆን በከፋ የድህነት አረንቋ ውስጥ በሚገኙ መንደሮች ይዘዋውራል። አዲስ ስለሆነው የአመራረት ስልትም በሙዚቃው መልእክት ያስተላልፋል። የጀርመኑ ግብረሰናይ ድርጅት ያስተዋወቀው አዲሱ የአመራረት ስልት ድሆች በሚበዙበት ጃር ካንዳ በሚባለው ክፍለ ሀገር የነዋሪውን ሕይወት ቀይሯል። ጋኒሽ ራሱ ሙያው ግብርና ነው። የቀን አበል እየተቀበሉ ሌላ ቦታ በቀን ስራ ከመቀጠር በአዲሱ የአመራረት ስልት መሰረት ሰፋፊ መሬቶችን እያረስን በምናገኘው ህይወታችንን በአግባቡ እንመራለን። ሳርዋን ግዛት ውስጥ የሚገኙ በጥቅሉ 75 የሚደርሱ መንደሮችና የሰፈራ ጣቢያዎች በቬልቱንገር ሂልፈ የአማቱ መንደሮች ፕሮጀክት ተካፍሏል። ይህ ፕሮጀክት የተባበሩት መንግስታት ተግባራዊ ለማድረግ ከነደፋቸው የአማቱ ስምንት ግቦች ውስጥ የሚመደብ ነው። የውሃ ተፋሰስና የጉድጓድ ግንባታዎችን በተመለከተ የተከናወኑ ስራዎች ድርቅ በሚከሰትበት ወቅት አካባቢውን ለማጠጣት አስችሏል። በአካባቢዎቹ ዘላቂነት ያለው የአመራረት ስልትን በመከተልም ምርታማ መሆን ተችሏል። የጤና ዘርፉም መሻሻል አሳይቷል። ወደ 5300 የሚጠጉ የመንደሮቹ ነዋሪዎች ቀደም ሲል ከነበረው እጅግ መጥፎ የተሰኘ የጤና አገልግሎት ጥሩ ወደሚል ለማሸጋገር ተችሏል። በዚሁ የጀርመን መንግስታዊ ያልሆነ ግብረሰናይ ድርጅት መርሃ ግብርን በአሁኑ ወቅት ከመንደሮቹ 80 በመቶ ነዋሪዎች በቂ ምግብ ማግኘት ይችላሉ። በመንደሮቹ ትምህርት ቤቶች የተገነቡ ሲሆን ሁሉም የመንደሩ ተማሪዎች ትምህርት ቤት ይሄዳሉ። በየአካባቢው የሚገኙ ተባባሪ ድርጅቶችን በማነቃቃት ተሳታፊ እንዲሆኑ ማድረግ ከተባበሩት መንግስታት ድርጅት የምዕተ ዓመቱ ግቦች መካከል አንዱ ነበር። የቬልት ሁንገር ሂልፈ ባልደረባ ጃኔት ቬለር በእያንዳንዱ መንደር ከሚገኙ ነዋሪዎች ጋር በጋራ በመሆን የምዕተ ዓመቱን የልማት ግቦች ስኬታማ ለማድረግ የሚያስችሉ ተሳታፊዎች እነማን ናቸው፣ ምን አይነት መርሃ ግብሮችስ አሉ? የሚል ጥናት ተከናውኗል። የመንደሩ ነዋሪዎችን በመርሃ ግብሩ ተሳታፊ ተካፊ ከማድረግን ባሻገር ንቃተ ህሊናቸው ዳብሮ በበርካታ ጉዳዮች ቀጥተኛ ተሳታፊ እንዲሆኑ ማድረግ ተችሏል። ነዋሪዎቹ ስለመብታቸው መብታቸው መጠየቅም ችሏል። ለአብነት ያልም የማህተመ ጋንዲ ብሔራዊ የገጠር ቅጥር ማስተማመኛ አዋጅ በሚል የህንድ መንግስት እያንዳንዱ ድጋፍ የሚያሻው ነዋሪ በአመት 100 ቀን እየተከፈለው መሥራቱ ዋስትና ሊሰጠው ይገባል በሚል ተግባራዊ ባደረገው መርሃ ግብር ላይ ተሳታፊ ሆኗል። የጀርመኑ ቬልቱንገር ሂልፈ የአማቱ ግቦች በሳራዋንና በህንድ ሌሎች የአማቱ መንደሮች የሚባሉ አካባቢዎች በታቀፉበት ግዛቶች ተጠናቋል። እንደ ጎርጎሪዮስ አቆጣጠር እስከ 2017 ድረስ የጀርመኑ ግብረሰናይ ድርጅት ያከናወናቸውን ስራዎች ይቆጣጠራል። እናም ቀደም ሲል ያካበተውን ልምድ በማሰባሰብ በሌሎች የአማቱ መንደሮች ውስጥ ለሚከወኑ ስራዎች እንደ መንደርደሪያ ይጠቀምበታል።